ስፖርት ። ጤና ይስጥልኝ። ዩርገን ክሎፕ የእንግሊዝ ፕሪምየር ሊግን ከተቀላቀሉ በኋላ ያደረጉትን የመጀመሪያን ጨዋታ ነጥብ ጥለው ወጥተዋል። ስልጣናቸው ጥያቄ ውስጥ የወደቀው ጆሲ መረኞ በስታንፎርድ ብሪጅ ድል አድርገዋል። ቅዳሜና እሁድ ዘጠኝ ጨዋታዎችን ያስተናገደው የጀርመን ቡንደስሊጋ ጨዋታ ባየር ሙኒሽ፣ ሻልካ፣ ቮልፍስበርግ ና ቦሩሲያ መሽንግላድባህ ተጋጣሚዎቻቸውን ካሸነፉ ቡድኖች መካከል ናቸው። በሻንጋዩ የሜዳ ቴኒስ ውድድር አሁንም ጃኮቪች አሸናፊ ሆነ። የአውሮፓ የጥሎ ማለፍ ድልድል ይፋ ሆነ የሚሉትንና ሌሎችንም በዛሬው የስፖርት ዘገባ የምንዳስሳቸው ይሆናል። አብራችሁን ቆዩ። የአውሮፓ 2016 ዋንጫ ምርጥ ሶስተኛ የጥሎ ማለፍ ድልድል ትላንት በኒዮን ስዊዘርላንድ ወጥቷል። ኖርዌይ ከአንጋሪ፣ ቦስኒያ ሄርዞጎቪኒያ ከአየርላንድ፣ ዩክሬን ከስሎቫኪያ፣ ስዊድን ከዴንማርክ ደርሷቸዋል። ጨዋታውም በመጪው ወር አጋማሽ የሚካሄድ ይሆናል። የቼልሲ ማናጀር ጆሲ ሞሪኞ የእንግሊዝ እግር ኳስ ማህበር የጣለባቸውን የ50 ሺህ የእንግሊዝ ፓውንድ ቅጣት ይግባኝ እንደሚጠይቁ አስታወቁ። ባለፈው ሳምንት ስፖርት ዘገባችን በእንግሊዝ ፕሪምየር ሊግ ቸልሲ በሜዳው በሳውዛምፕተን ሶስት ለዜሮ ከተሸነፈ በኋላ የሰማያዊዎቹ አሰልጣኝ ጆሴ ሞሪኞ ለጋዜጠኞች ዳኞች ቅጣት ምት ለመስጠት ፈርተው ነበር ማለታቸውን መዘገባችን ይታወሳል። ይህንን ተከትሎ ነው የእንግሊዝ እግር ኳስ ማህበር የ52 ዓመቱን አሰልጣኝ የገንዘብ ቅጣት ብቻ ሳይሆን የአንድ ጨዋታ ከሜዳ ውጪ መሆን ጭምር እንደ ቀጣቸው ሮብለት አስታውቋል። የ50 ሺህ የእንግሊዝ ፓውንድ ቅጣት ውርደት፣ ከጨዋታ ሜዳ ልታገድ መቻሌ ደግሞ አስደናቂ ነው ብለዋል። በቀን የ36 ሺህ 164 ከ38 ፓውንድ ደመወዝ የሚያገኙት ሞሪኞ ቅጣቱ የአንድ ቀን ከ10 ሰዓት ደሞዛቸው ነው። አሰልጣኝ ጆሴ ሞሪኞ በእንግሊዝ ፕሪሚየር ሊግ በቆዩባቸው ባለፉት 10 ዓመታት በእንግሊዝ እግር ኳስ ማህበር ቅጣት ሲጣልባቸው ይህ ለሰባተኛ ጊዜ ነው። እስካሁን 181 ሺህ የእንግሊዝ ፓውንድ ማህበሩ ቀጥቷቸዋል። የእንግሊዝ ፕሪምየር ሊግ የጨዋታ ትኬት ዋጋ ውድነት ደጋፊውን እያበሳጨው ነው። ስታዲየም ገብቶ እግር ኳስ ለማየት የሚጠየቀው ዋጋ አይቀመስም። የቶፕ አምስት የእንግሊዝ ፕሪምየር ሊግ የአንድ ጨዋታ ትኬት ከፍተኛ ዝና ካላቸው ሌሎች የአውሮፓ ክለቦች እጅግ ውድ ነው። አንድ ከሰዓት በኋላ ስታንፎርድ ብሪጅ ቁጭ ብለው የቼልሲን ጨዋታ ለመመልከት በትንሹ ለ ለዘጠና ደቂቃ 52 ፓውንድ ይከፍላሉ። በሌላ በኩል በስፔን በሳንቲያጎ በርናቦ ስታዲየም ታላቁን ሪያል ማድሪድ በግማሹ ማየት ይችላሉ። የአውሮፓ ሻምፒዮንስ ባርሴሎና በጣም ርካሽ ትኬት ለደጋፊው ያቀርባል። 17 ፓውንድ ከ16 ሳንቲም። ሌላው የአህጉሩ ኃይለኛ ክለብ የቡንዲስ ሊጋው ባየር ሙኒክ 11 ፓውንድ ከ19 ሳንቲም ብቻ ደጋፊዎችን ይጠይቃል። የህልሲቲ ሲቲ አሰልጣኝ ስቲቭ ብሩስ ግልጽ መሆን እፈልጋለሁ። ለትልልቅ ክለብ ደጋፊዎች አዝናለሁ በየሳምንቱ ብዙ ማውጣት አለባቸው። ለአካባቢው ነዋሪዎች ቀርቶ ለክለባችን ደጋፊዎች እንኳን ሁለት ልጆች ይዞ ጨዋታ ማየት የማይታሰብ ነው። እግር ኳስ የደጋፊዎች ነው። ይህንን በማወቅ ለደጋፊው መልሰን መስጠት አለብን። ተስፋ የማደርገው የቡንደስ ሊጋውን አሪያ እንድንከተል ነው ሲሉ ተናግረዋል። በብሪታንያ ለታማኝ የእግር ኳስ ክለብ ደጋፊዎች የጨዋታ ዋጋ በየጊዜው ጣራ እየነካ ተቸግረዋል። ለዚህም የደጋፊዎቹ ማህበር እየጨመረ የመጣውን የእንግሊዝ ፕሪምየር ሊግ ጨዋታ ትኬት ዋጋ በመቃወም ሰልፍ ወጥቷል። ለሻምፒዮንስ ሊግ ነገ በኤምሬት ከአርሰናል ጋር የሚጫወተው የባየር ሙኒክ ደጋፊዎች የ64 ፓውንድ ወይም ከነ መላኪያው 100 ዩሮ የደረሰውን የትኬት ዋጋ ተቃውመዋል። ጀርመን በ2006 ያስተናገደችውን የዓለም ዋንጫ ልትመረጥ ዘንድ ከፍተኛ ገንዘብ ከፍላለች የተባለውን ክስ ከእውነት የራቀ ነው ሲል የእግር ኳስ ማህበሩ አስተባበለም። የጀርመን እግር ኳስ ማህበር መሪ ወልፍስጋንግ ኒርስፋሽ ጉዳዩ ፍጹም ከእውነት የራቀና መረጃ አልባ ነው ብለዋል። ጀርመን ለምርጫው በ2000 ለዓለም እግር ኳስ ማህበር ስውር የገንዘብ ፍሰት አድርጋለች፣ ድምፅ በገንዘብ ገዝታለች የተባለው ክስ መሰረት አልባ እንደሆነ የተናገሩት በወቅቱ ተመራጭ የነበሩት ኒርስፋሽ የ2006 የዓለም ዋንጫ ምርጫ በተመለከተ ምንም አይነት የተጭበረበረ ገንዘብና ድምፅ እንደሌለ ላረጋግጥ እወዳለሁ ሲሉ ተናግረዋል። አርብ እለት የጀርመን እግር ኳስ ማህበር ራሱ ባደረገው የማጣራት ሂደት የ2006 የዓለም ዋንጫ ምርጫ ሂደት በተመለከተ ያገኘው ወይም ያየው ምንም አይነት ስህተት እንደሌለ ገልጾ፣ ነገር ግን ለፊፋ በ2006 የባህል ፕሮግራሞችን ለማስኬድ የተከፈለው የ67 ሚሊዮን የአውሮፓ ገንዘብ በትክክል ለታሰበለት ዓላማ ውሎ እንደሆነ ለማጣራት ምርመራ እያካሄደ እንደሆነ ገልጸዋል። ጀርመን የ2006 የዓለም ዋንጫን ለማስተናገድ የተመረጠችው ደቡብ አፍሪካን በአንድ ድምፅ ታቅቦ 12 ለ11 በሆነ ድምፅ በማሸነፍ መሆኑ ይታወሳል። አሰልጣኝ የዮርጋን ክሎፕ አንፊልድን ቤታቸው ካደረጉ ከሶስት ቀን በኋላ ያደረጉትን የመጀመሪያ ጨዋታ ባዶ ለባዶ በሆነ ውጤት አጠናቀዋል። ሊቨርፑሎች በቶተንሃም ሜዳ ከመቼውም ጊዜ የበለጠ ሲሮጡ ቢውሉም ግብ ጠባቂው ማይኖርት ግን ከተቃራኒው ይልቅ ስራ በስቶበት ውሏል። በዋይት ሀርት ሌን ስፐርሶችን የተፋለሙት ሊቨርፑሎች የገጠማቸው ፈተና ቀላል አልነበረም። ቶትንሃሞች ነጥብ ላለመጣል ብርቱ ትግል አድርገው ነበር። ሽንፈትና ነጥብ መጣል የበረታበት ሊቨርፑል አሰልጣኝ በርናንድ ሮጀርን ሸኝቶ ብርቱ ተስፋ ከጣለበት ከዮርጋን ክሎፕ ጋር ያደረገው ግጥሚያ ባቻ ውጤት መጠናቀቁ ደጋፊውን ዳንኪራ ባያስደልቀውም ሙሾ አላስወረደውም። አሰልጣኙ በውጤቱ እንደተደሰቱ ተናግረው ጊዜ እንደሚያስፈልጋቸው ገልጸዋል። ቸልሲ ካስቶን ቪላ ጋር በሜዳው በስታንፎርድ ብሪጅ ተጫውቶ ሁለት ለዜሮ አሸንፏል። ዲያጎ ኮስታ ምስጋና የደረሰውና ውጥረት ለነገሰባቸው ቼልሲዎች መተንፈሻ ይሆን ዘንድ በመጀመሪያው አጋማሽ በ 30 ኛው ደቂቃ የመጀመሪያውን ጎል አገባ። በኋላም በ 54 ኛው ደቂቃ ቪላዎች በራሳቸው ላይ ላስቆጠሩት ጎል መንስኤ ሆነ። ጨዋታው ከመጀመሩ በፊት በፕሪምየር ሊጉ 16ኛ ደረጃ ላይ የነበሩት ሰማያዊዎች በሜዳቸው ያደረጉትን ጨዋታ የጀመሩት በጥሩ አቋም አልነበረም። አስቶን ቪላም የተሻለ አልሆነም እንጂ ቼልሲ የቅዳሜ ዕለት ድሉ በፕሪምየር ሊጉ 5 ነጥብ ከ4ተኛው 10 ነጥብ ከአንደኛው ዝቅ ብሎ 11ኛ ደረጃ ላይ እንዲቀመጥ አስችሎታል። አስቶን ቪላም ለ32ኛ ጊዜ በምዕራብ ለንደን በስታንፎርድ ብሪጅ ያደረገውን ጨዋታ በሽንፈት አጠናቋል። ክሪስታል ፓላስ በሜዳው በዌስትሃም 3 ለ1 ከተሸነፈ በኋላ ዌስትሃም በፕሪምየር ሊጉ ወደ ሶስተኛ ከፍ ብሏል። ሀመሮች በ22ተኛው ደቂቃ በጃኪንሰን ቀዳሚ ሆነው ነበር ወዲያው ፓላሶችን ዮሐን ካቤን በ25ተኛው ደቂቃ በፍጹም ቅጣት ምት አቻ ከማድረጉ በፊት ከረፍት መልስ ማንዚኒ በ88ኛው ደቂቃ ፓየት በዘጠናኛው ደቂቃ ባስቆጠሩት ገውል ጨዋታው በዌስትሃም ሶስት ለአንድ አሸናፊነት ተጠናቋል። ወደ ኤቨርተን የተጓዘው ማንቸስተር ዩናይትድ ሶስት ለዜሮ አሸንፎ ተመልሷል። ማንቸስተር ሲቲ ቦርንማውዝን አምስት ለአንድ በሆነ ሰፊ ውጤት አሸንፏል። ራሂም ስተርሊንግ በሰባት በሀያ ዘጠኝ ና በአርባ አምስተኛው ደቂቃ ጎሎቹን በማግባት ለራሱ ሀትሪክ ሲሰራ የተቀሩት ሁለት ጎሎች በቦኒ በ11ኛው ና በ89ኛው ደቂቃ ላይ የተገኙ ናቸው። ሳውሳምብተን ከሌስተር ሁለት ለሁለት ተለያይቶ ነጥብ ተጋርቶ ወጥቷል። ዌስት ብሮም ሰንደርላንድን አንድ ለዜሮ አሸንፏል። ዋትፈርድ በአርሰናል 3 ለ0 ተረቷል። ትላንት ኒውካስሎች ኖርዊችን 6 ለ2 በሆነ ሰፊ ውጤት አሸንፈዋል። የእንግሊዝ ፕሪምየር ሊግን ማንቸስተር ሲቲ በ21 ነጥብ ሲመራ፣ አርሰናል ና ማንቸስተር ዩናይትድ በእኩል 19 ነጥብ ሁለተኛ ና ሶስተኛ በመሆን ይከተላሉ። ዌስትሃም በ17 ነጥብ አራተኛ ነው። ኒውካስል፣ አስቶንቪላ ና ሰንደርላንድ የፕሪምየር ሊጉ የመጨረሻዎቹ ቡድኖች ናቸው። ባየርሙኒሽ በቡንደስሊጋው ያደረገውን ዘጠኝ ተከታታይ ጨዋታ ዘጠኙንም በማሸነፍ የመጀመሪያው ታሪካዊ ቡድን ሆኗል። ቅዳሜ ለት ቬደር ብሬመንን አንድ ለዜሮ ከረታ በኋላ በጨዋታው ቶማስ ሙለር ያስቆጠረው ኳስ ለራሱ የቡንደስሊጋውን ዘጠነኛ ጎል፣ ለቡድኑ ደግሞ ዘጠነኛ ድል ምክንያት ሆኗል። ሮበርት ሎቫንደቭስኪ ከሰባት ጨዋታ በኋላ የመጀመሪያውን ጎል አልባ ዘጠና ደቂቃ አሳልፏል። ቮልፍስበርግ ሆፍንሃምን አራት ለሁለት በማሸነፍ ወደ አራተኛ ደረጃ ከፍ ብሏል። የጀርመኑ ብሔራዊ ቡድን ተጫዋች ማክስ ክሩስ የመጀመሪያውን ጎል ከመረብ ለማሳረፍ የፈጀበት 43 ሰከንድ ብቻ ነበር። በ62ተኛው እና በ83ኛው ባስቆጠራቸው ተጨማሪ ጎሎች ሀትሪክ ሰርቷል። ፍራንክፈርትን አምስት ለአንድ በማንኮታኮት ቦሩሲያ ዶርትመንት በተከታታይ ድል እየተጋ ነው። በባከነ ሰዓት ማክሲሜር ባስቆጠረው ጎል ሀርታን ሁለት ለአንድ ያሸነፈው ሻልካ በቡንዲስሊጋው ሶስተኛ ደረጃ ላይ ይገኛል። አጉስበርግ በደምሽታርድ ሁለት ለዜሮ ሲረታ ሃምቡርግ ከባየር ሊቨርኩሰን ዜሮ ለዜሮ ተለያይቷል። ትላንት ከቀትር በኋላ ኮለን ከሃኖቨር 96 ስቱትጋርድ ኢንጉሽታድን በተመሳሳይ አንድ ለዜሮ አሸንፈዋል። ዘጠኝ ጨዋታዎች የተካሄዱበትን ቡንደስሊጋ ባየር ሙኒሽ በ27 ነጥብ ሲመራ ቦሩሲያ ዶርትመንድ በሰባት ነጥብ ዝቅ ብሎ ሁለተኛ ነው ሻልካ በ19 ነጥብ ሶስተኛ ነው ቬደር ብሬመን ሆፍንሃም ና አውግስበርግ በ16 በ17 ና በ18ኛ ደረጃ ላይ ይገኛሉ የሜዳ ቴኒስ በሸንጋይ ሲካሄድ የቆየው የሸንጋዩ የሜዳ ቴኒስ ውድድር ትላንት በኖቫክ ጃኮቪች አሸናፊነት ተጠናቋል። ያለ ብዙ ችግር የፈረንሳይ ተጋጣሚውን ሶንጋን ሁለት ለዜሮ የረታው ጃኮቪች ሰማኒያ ደቂቃ ባልሞላ ጊዜ ውስጥ ተጋጣሚውን ስድስት ለሁለት ስድስት ለአራት አሸንፏል። በተመልካቾች ተሞልቶ በነበረው በኪውዥንግ ስታዲየም ባለድል የሆኑት ሰርቢያዊው ለ ሀያ ስምንተኛ ጊዜ ሲያሸ የመኪና ውድድር በስፔን በተካሄደው የሬኖልት ተከታታይ የሶስት ነጥብ አምስት ፎርሙላ የመኪና ውድድር ትላንት ሲጠናቀቅ አዲስ የውድድሩ አሸናፊ ተገኝቷል። 24 ዙር የፈጀውን የፎርሙላ የመኪና ውድድር ለመጀመሪያ ጊዜ ያሸነፈው ኒክ ዲፋሪስ ነው። ኦሊቨር ራውል ሁለተኛ፣ ማቴዮ አክሲቨር ሶስተኛ በመሆን ጨርሰዋል። የዛሬውን የስፖርት ዝግጅት ከማጠናቀቃችን በፊት በያዝነው ሳምንት የሚካሄዱትን የስፖርት አይነቶች እንጠቁማችሁ። በዚህ ሳምንት 16 የአውሮፓ ክለቦች ሻምፒዮን ሊግ ውድድሮች ይካሄዳሉ። ነገ ከምድቤ በጀርመን ባየር ሊቨርኩሰን ከሮማ በእንግሊዝ ከምድብ ኤፍ አርሰናል ከባየር ሙኒሽ፣ በዩክሬን ከምድብ ጂ ዳይናሞ ኬቭ ከቼልሲ፣ ከነገ በስቲያ ከምድብ ኤ ፓሪሴን ጀርመን ከሪያል ማድሪድ፣ ማንቸስተር ሲቲ ከሲቪላ የደራ ጨዋታ ያደርጋሉ ተብሎ ይጠበቃል። የሉክሰምበርግ ኦፕን የሜዳ ቴኒስ ውድድር ዛሬ ይጀመርና እሁድ ይጠናቀቃል። የአሜሪካው ግራንድ ፕሪ የመኪና ውድድርም የፊታችን አርብ የሚጀመር ይሆናል። መልካም ሳምንት እንዲሆን እየተመኘው በዚሁ አበቃለሁ። ሀና ደምሴ ለንደን።